ደቡብ ሱዳን ከሰሜኗ እንድትገነጠል ከፊልም ተዋኞቿ እስከ ዲፕሎማቶቿ፣ ከጦር አማካሪዎቿ እስከ ምጣኔ ሀብት ባለሙያዎቿ አበክረው የጣሩ ዓለምን ያስተባበሩት ዩናይትድ ስቴትስ የጁባ ፖለቲከኞች እንዲስማሙ በማዕቀብ ታስፈራራለች። ለአዲስቱ ሀገር ሕዝብ ቀለብ ሰፋሪ፣ ለሰላሟ ዘብ ቋሚ ያዘመተው የተባበሩት መንግስታት ድርጅትም ያስጠነቅቃል። የአካባቢው መንግስታት አንዳቸው ከሌላቸው ቢሻኮቱም የጁባ ፖለቲከኞች ሰላም እንዲያወርዱ ይመክራሉ፣ ይሸመግላሉ። ድሃም ኋላቀር፣ የጎስቋሎቿ ሀገር እንደ ደጋፊ፣ አስጠንቃቂ፣ መካሪ፣ ሸምጋዮቿ ብዛት የሰላም ጥፋቷ የሚያልቅ ህዝቧ ብዛት ገደብ ማጣቱ ነው እንጂ እንቆቅልሹ ከነጻነት በፊት በኋላም ሁለት ከፍተኛ መሪዎቿ በመጣላታቸው ምክንያት ከሁለት ዓመት በላይ የተደረገው ውጊያም በአስር ሺህ የሚቆጠር ሰላማዊ ህዝብ ፈጅቷል። ሚሊዮኖች ቆስለዋል፣ ተገርፈዋል፣ ተደፍረዋል፣ ተርበዋልም። ብዙ ሚሊዮኖች ተሰደዋል። ብዙ ቢሊዮን ዶላር የሚገመት ሀብት ንብረት ሰብልም ወድሟል። የሁሉ ጥፋት ውድመት ሁለቱ መሪዎች ከጦርነቱ በፊት ይዘውት የነበረውን ስልጣን እንደያዙ እንዲቆዩ ለማድረግ እንደነበረም የነሐሴው ስምምነት መስካሪ ነበረ። ያም ሆኖም ስምምነቱ ጥፋቱን ለማቆም የተከረው ነገር የለም። ሁለቱ ጠበኞች እንደ ወዳጅ ተጨባብጠው የድሮ ስልጣናቸውን በአዲስ መንግሥት ስም በያዙ ማግስት ሐምሌ መጀመሪያ ላይ እንደገና ተጣሉ። ታማኞቻቸው እንደገና ውጊያ ገጠሙ። የሌላ ውጊያ መሰናዶውም ቀጠለ። ከሁለቱም ወገኖች የጦርነት ዝግጅትና ጥሪ እንሰማለን። አዳዲስ ወታደሮችም እየተመለመሉ ነው። ሁኔታው ልክ በ2013 ጦርነት ሲጀመር የነበረው አይነት ይመስላል። ጀርመናዊቷም የምስራቅ አፍሪቃ የፖለቲካ ተንታኝ ወይዘሮ አኔተ ቬበር ደግሞ በተቃራኒው። ቬበር እንደሚሉት ነገሮችን የወትሮው ለማስመሰል ሹም ሽር መደረጉ በጠመንጃው ጩኸት መሃል ከዚያው ከጁባ ይሰማል። በዚሁ መሃል ደግሞ እንዲያው የተረጋጋ የመንግስት እንቅስቃሴ ያለ ይመስል ሪያክ ማቸር በቀድሞው ተደራዳሪያቸው መተካታቸውን ሰማል። የፕሬዚደንት ሳልቫኪር ደጋፊዎች እንደሚሉት ፕሬዚደንቱም እርምጃውን የወሰዱት ሪያክ ማቻር ከሐምሌ አጋማሽ ጀምሮ በመሰወራቸው ነው። በአዲስ አበባ የደቡብ ሱዳን አምባሳደር ጄምስ ፔቲያ ሞርጋን እንዳሉት ደግሞ ተቀዳሚ ምክትል ፕሬዝደንቱም በሌላ እንዲተካ የጠየቁት የራሳቸው የማቻር ፓርቲ ባለሥልጣናት ናቸው። ከሐምሌ 12 ጀምሮ እስከ ዛሬ ድረስ ዶክተር ሪያክ ማቻር ከሪፐብሊኳ ፕሬዝደንትና ጁባ ከሚገኙ ከራሳቸው ፓርቲ አባላት ጋር የነበራቸውን ግንኙነት አቋርጠዋል። ይህ ጁባ የሚገኙ የፓርቲያቸው አባላት ማቻርን የሚተካ አማራጭ እንዲፈልጉ አስገደዳቸው። በዚህም ምክንያት ኤስፒ ኤል ኤ አይ ኦ ጄኔራል ታቫን ደንጋይ የደቡብ ሱዳን ሪፐብሊክ ተቀዳሚ ምክትል ፕሬዚደንት እንዲሆኑ አጭቷቸው። ከተቃዋሚዎች የሚሰማው ግን ተቃራኒው ነው። ታዛቢዎችም የፕሬዚደንት ሳልቫኪር ደጋፊዎችን አባባል አይቀበሉትም።